የአሜሪካ ድምፅ ነው። የአሜሪካ ድምጽ በ19 በ25 በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ ህዳር 5 2016 ዓ ም ዝግጅታችን ጀምረ ¶¶ የዩናይትድ ስቴትስ ዓለም አቀፍ የልማት ተራዶ ድርጅት ዩኤስአይዲ በመላው ኢትዮጵያ ያቋረጠውን እርዳታ ስርጭት ዳግም እንደሚጀምር አስታውቋል። ማስተካከያዎች መደረጋቸው እኛም የምንደግፈው ነገር ነው። የዩኤስአይዲ ድጋፍ መጀመሩ በማህበረሰቡ ውስጥ አቅፈው የሚኖሩ ተፈናቃዮችንም ተደራሽ ሊያደርግ ይችላል ማለት ነው ድጋፉ የኢትዮጵያ ሰብአዊ መብት ኮሚሽን ምክትል ዋና ኮሚሽነር ራኬ መሰለን ነው ቀደም ብለን የሰማናቸው የእርዳታው ዳግም መጀመር የሚኖረውን ፋይዳ ካወሱበት አፍታ ቀንጭበት ነው ያስደመጥናችሁ። ሌሎች ቀጠናዊና ዓለም አቀፍ ጉዳዮችም በምሽቱ ይዳሰሳሉ። እንደምንላችኋል፣ እንደምናምሽታችኋል አድማጮቻችንና ተከታታዮቻችን። ዛሬ ምሽት ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። በቅንብሩ አብሮኝ የሚያመሸው ደግሞ ኤልያስ አስማረ ነው። ዋና አዘጋጃችን ደግሞ ጽዮን ግርማ እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆዩ ይሁን። አስቀድመን አጫጭር የዓለም ዜናዎች እናቀርብላችኋለን። እንግድ ወልደ ይጠብቃችኋል። በድጋሚ እንደምናመሻችሁ ዜናውን ማሰማችሁ እንግዲ ወልደ ነኝ። ዩኤስኤአይዲ በኢትዮጵያ የሚያደርገውን የምግብ እርዳታ እንደሚቀጥል ማስታወቁ፣ የእስራኤል ጦር በጋዛ የሚገኘውንና ትልቁን የሺፋ ሆስፒታል መውረሩ፣ እንዲሁም የአሜሪካው ፕሬዝደንት ጆ ባይደን እና የቻይና አቻቸው ሺ ጂንፒንግ ዛሬ በሳን ፍራንሲስኮ እንደሚገናኙ ይጠበቃል። የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። የአሜሪካ ዓለም አቀፍ የልማት ድርጅት ዩኤስኤአይዲ ለኢትዮጵያ የሚሰጠውን የምግብ እርዳታ ከአምስት ወራት መቋረጥ በኋላ በመጪው የፈረንጆች ወር እንደሚቀጥል አስታውቋል። እርዳታው ተቋርጦ የነበረው ለተረጂዎች መዳረስ የነበረበት ምግብ በአካባቢ ባለሥልጣናት እውቅና ጭምር ለገበያ ቀርቧል በሚል ነበር። ዩኤስኤአይዲ ባለፈው ወር አንድ ሚሊዮን ለሚሆኑና በኢትዮጵያ ለሚገኙ ፍልሰተኞች እርዳታ መስጠቱን ቀጥሎ ነበር። ይህም መንግሥት ምግብ ለፍልሰተኞች በማዳረስ ስራ ውስጥ እንደማይገባ ስምምነት ላይ ከተደረሰ በኋላ መሆኑን የአሶሼትድ ፕሬስ ዘገባ አመልክቷል። አድማጮቻችንና ተመልካቾቻችን በዚህ ጉዳይ ላይ ሰፋ ያለ ዘገባ በአብይ ርዕስ ይኖረናል። የቀድሞ የቢቢሲ ዘጋቢና በኋላም በሰሜን ኢትዮጵያው ጦርነት ከትግራይ ኃይሎች ጋር ተሰልፎ ሲዋጋ የነበረው ደስታ ገብረመድህን ለአንድ ቀን ታስረው ተለቀቀ። ህወሓትና የክልሉ የጸጥታ ኃይሎች እያካሄዱት ያለውን ስብሰባ አስመልክቶ ዘገባ በመስራቱ እንደታሰረ ደስታ ለአሜሪካ ድምፅ ገልጿል። በጉዳዩ ላይ ከክልሉ ፖሊስ ኮሚሽን ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሙልጌታ ጽዋ አጭር ዘገባ አለው። ደስታ ገብረመድህን በቀድሞ የቢቢሲ ትግርኛ ቋንቋ ክፍል በዘጋቢነት ሰርቷል። በኋላም በሰሜን ኢትዮጵያው ጦርነት ወቅት ከትግራይ ኃይሎች ጋር ተሰልፎ ተዋግቷል። በአሁኑ ወቅት ደግሞ ሬድሲ ኦብዘርቨር የተባለ የዩቲዩብ ገጽ ከፍቶ እየሰራ እንደሚገኝ የተናገረው ደስታ ገብረ መድህን ህወሀትና የትግራይ ክልል የጸጥታ ኃይሎች ባለፈው ሳምንት እሁድ ህዳር 2 ቀን ሁለት ሺ አስራ ስድስት ዓ.ም በጀመሩት ስብሰባ ለውይይት የቀረበውን ሰነድ ይዘት ዘግበሃል በሚል ትናንት ማክሰኞ ምሽት ከመንገድ ላይ ተወስዶ እንደታሰረና ከአንድ ቀን እስር በኋላ ዛሬ እንደተለቀቀ ለአሜሪካ ድምጽ ገልጿል። መርማሪዎቹ የሚጠይቁኝ የነበረው ይህንን መረጃ እንዴት ልታቅ ቻልክ? ይህንንስ መረጃ የሰጠህ ማን ነው? በሚል በተለይም ደግሞ የመረጃውን ምንጭ አሳልፌ እንድሰጣቸው ብዙ ሞከሩ። እኔ ደግሞ በጋዜጠኝነት ሙያዬ በሕጉም መሰረት የመረጃ ምንጭን አሳልፌ አልሰጥም አልኳቸው። ኤሌክትሮኒክ መሳሪያዎችን ከቤት ወስደው ኮንፍስኬት አድርገዋል። ላፕቶፕ፣ እንዲሁም ሞባይል፣ ማስታወሻ ደብተሮችን፣ እነሱን እንዲሁም ፓስፖርት ወስደው አሁንም ድረስ እነሱ ጋን ያለው። በታሰረበት ወቅት ለቤተሰቦቹና ለጠበቃው እንዳያሳውቅ እንደተከለከለ ደስታ ተናግሯል። በጉዳዩ ላይ ከትግራይ ክልል ፖሊስ ኮሚሽን ምላሽ ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምፅ፣ ሙልጌታ ጽብሃም መቀለም አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የእስራኤል ጦር በጋዛ የሚገኘውንና ትልቁን የሺፋ ሆስፒታል መውረሩ ታውቋል። ጦሩ ሆስፒታሉን ከመውረሩ በፊት ለፍልስጤማውያኑ የጤና ሚኒስቴር የሰጠው የደቂቃዎች ብቻ ማስጠንቀቂያ እንደነበረ ተዘግቧል። በሆስፒታሉ ስር ተደብቋል የተባሉ የሐማስ ታጣቂዎችን በማደን ላይ መሆኗን እስራኤል አስታውቃለች። ሐማስ ሆስፒታሉን ለመደበቂያና ለማዘዣ ጣቢያነት ይጠቀማል ስትል እስራኤል ክስ ታሰማለች። የእስራኤልን ክስ ሐማስን በሽብርተኝነት የፈረጀው አሜሪካም ትጋራለች። ያም ሆኖ በሆስፒታሎች ላይ የሚፈጸምን የአየር ድብደባ አሜሪካ እንደማትደግፍ የዋይት ሀውስ የጸጥታ ምክር ቤት ቃል አቀባይ ጃን ኪርቢ ተናግረዋል። ሐማስና የፍልስጤማውያን እስላማዊ ጂሃድ የአልሺፋ ሆስፒታልን እንደ ማዘዣ ጣቢያና መሳሪያ ማከማቻ ይጠቀሙበታል ሲሉ ጃን ኪርቢ ጨምረው አስታውቀዋል። ሐማስና እና የሆስፒታሉ አስተዳደር የእስራኤልን እና የአሜሪካንን ክስ አይቀበሉም። የአሜሪካ ድምፅ ብሔራዊ ደህንነት ዘጋቢ ጀፍ ሰልደን በዚህ ጉዳይ ላይ ያደረሰንን ዘገባ ስመኝሽ የቆየታ ቀርበዋለች። ከዚህ በኋላ ሐማስና አጋሮቹ በጋዛ የሚገኙ ሆስፒታሎችን ለመደበቂያነት ይጠቀማሉ የሚለውን ክስ በማሰማት እስራኤል ብቻዋን አይደለችም። አሜሪካም ተመሳሳይ ክስ በማቅረብ ተቀላቅላታለች። የዩናይትድ ስቴትስ መከላከያ ሚኒስትር ቃል አቀባይ ሳብሪና ሲንግ ሐማስ እና የፍልስጤም እስላማዊ ጅሃድ አልሽፋ ሆስፒታልን ጨምሮ በጋዛ ሰርጥ የሚገኙ አንዳንድ ሆስፒታሎችን ወታደራዊ እንቅስቃሴዎችን ለመምራት እና ታጋቾችን ለማስቀመጥ እንደሚጠቀሙ የሚያሳይ መረጃ አለን። ሲንግ የዋይት ሀውስን አስተያየቶች ባንጸባረቀው ንግግራቸው ሁለቱ ቡድኖች በአልሽፋ ሆስፒታል ስር የትዕዛዝ እና መቆጣጠሪያ ስርዓት እንደሚያንቀሳቀሱ ተናግረዋል። በእነዚህ ስፍራዎች የተከማቸ የጦር መሳሪያ አላቸው። የእስራኤል ጦር በተቋሙ ላይ ለሚያካሄደው ጥቃት ምላሽ ለመስጠትም ተዘጋጅተዋል። የአሜሪካ መከላከያ ሚኒስትርና ዋይት ሀውስ ዩናይትድ ስቴትስ አዲስ ለህዝብ ይፋ የተደረገ የደህንነት መረጃ እንደደረሳት ቢናገሩም በምን መልኩ እንደተገኘ ለመግለጽ ግን ፈቃደኛ አይደሉም። ይህ የአሜሪካ የደህንነት መረጃ ይፋ የሆነው የእስራኤል መከላከያ ኃይሎች በጋዛ የሚገኝ ራንቲሲ የተሰኘ ሆስፒታል ስር የተቀረጸ ያሉትን የቪዲዮ ምስል ይፋ ካደረጉ ከቀናት በኋላ ነው። ዋሽንግተን ዲሲ የሚገኘው የእስራኤል ኤምባሲ ምክትል የሥራ ኃላፊ የሆኑት ኤሊቭ ቤንጃሚን ለአሜሪካ ድምጽ በሰጡት ቃለ ምልልስ ንጹሐን ዜጎች ከአካባቢው ለመውጣት ጥረት እያደረጉ መሆኑንና እስራኤል ጊዜ እንደምትሰጣቸው ገልጸው በመጨረሻ ግን በነዚህ አሸባሪዎች ላይ እርምጃ እንደምትወስድ ተናግረዋል። በጄፍ ስሌደን ለተጠናቀረው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ። የእንግሊዝ መንግስት ፍልሰተኞችን ወደ ሩዋንዳ ለመላክ የነበረውን እቅድ አምስት ዳኞች የሚገኙበት የአገሪቱ ጠቅላይ ፍርድ ቤት ዛሬ ውድቅ ማድረጉን ተከትሎ ሩዋንዳ ቅሬታዋን አሰምታለች። ፍልሰተኞቹን ወደ ሩዋንዳ መላክ ህገወጥና ደህንነታቸውን አደጋ ላይ የሚጥል ነው በሚል አንድ የታችኛው ፍርድ ቤት የመንግስትን እቅድ ውድቅ እንዲሆን ያሳለፈውን ውሳኔ ጠቅላይ ፍርድ ቤቱ አጽንቶታል። ውሳኔው የእንግሊዝ ፍርድ ቤት ቢሆንም ሩዋንዳ ለፍልሰተኞቹ ደህንነት አስተማማኝ አይደለችም መባሉ ቅሬታ እንደፈጠረባቸው የመንግስት ቃል አቀባይዋ ዮላንዴ ማኮሎ አስታውቀዋል። በእንግሊዝ ቻነል ወንዙን አቋርጠው የሚገቡ ሰነድ የሌላቸው ፍልሰተኞችን ለመግታት በሚል የጠቅላይ ሚኒስትር ሪሺ ሱናክ መንግስት የታችኛውን ፍርድ ቤት ውሳኔ በመቃወም ለጠቅላይ ፍርድ ቤቱ ይግባኝ ጠይቆ ነበር በመጨረሻም የአሜሪካው ፕሬዚደንት ጆ ባይደን እና የቻይናው አቻቸው ሺጂን ፒንግ በሳን ፍራንሲስኮ በሚካሄደው የእስያ ፓሲፊክ የኢኮኖሚ ትብብር ጉባኤ ላይ ጉባኤ ጎን ለጎን ይቅርታ ዛሬ እንደሚገናኙ ይጠበቃል ሺጂን ፒንግ አሜሪካንን ሲጎበኙ በስድስት ዓመታት ውስጥ ለመጀመሪያ ጊዜ ሲሆን ከጆ ባይደን ጋር ሲገናኙ ደግሞ ከአንድ ዓመት በኋላ መሆኑ ነው ውይይቱ በሁለቱ ልዕለ ኃያላን አገራት መካከል ያለውን ውጥረት ያረግባል የሚል ተስፋ እንዳላቸው ባይደን ተናግረዋል። ባይደን ፕሬዚደንት ከሆኑ ወዲህ ከሺጂንፒንግ ጋር በአሜሪካ ምድር ሲገናኙ ለመጀመሪያ ጊዜ ነው። ሁለቱ መሪዎች በሳን ፍራንሲስኮ በሚካሄደው የእስያ ፓሲፊክ የኢኮኖሚ ትብብር የመሪዎች ጉባኤ ላይ እንደሚሳተፉ ተዘግቧል። ሺጂንፒንግ ሳን ፍራንሲስኮ ከማረፋቸው ቀደም ብሎ በኤፓክ አገራት 21 ሚኒስትሮች ጉባኤ የተቀመጡ የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሲናገሩ የኢኮኖሚ እንቅስቃሴዎች የሚፈልጉትን መንገድ የሚከተሉበት እንዲሁም ሸቀጦች፣ ሀሳቦችና ሰዎች በነጻነትና በሕጋዊ መንገድ የሚንቀሳቀሱበት ቀጠና እንዲኖር አሜሪካ ትሻለች ብለዋል። ብሊንከን የአገሪቱን ስም ባይጠቅሱም አስተያየታቸው በአካባቢው ሀገራት ላይ ወከባ ትፈጽማለች በሚል ክስ የሚቀርብባትን ቻይናን ለማመልከት እንደሆነ ተነግሯል። የኢኮኖሚና የታይዋን ጉዳዮች የሁለቱ መሪዎች ውይይት ዋና አጀንዳዎች እንደሚሆኑ ይጠበቃል። ክብራትና ክብራን ለዜናው የተመደበው ክፍለ ጊዜ በዚሁ ተፈጽመዋል። ለቀሪው ፕሮግራሞች ወደ ሀብታሙ መራቸው አሉ። እንግዲህ ወልዴን ለዓለም ዜናው አመሰግናለሁ። በ19 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ ረቡዕ ምሽት ዝግጅታችንን ነው እየተከታተላችሁ የምትገኙት ከአሜሪካ ድምፅ። በምስልና ድምፅ ቅንብሩ ዛሬ ምሽት ሴሳ አሸናፊና ግርማ ደገፋም አብረውናል። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዋና አዘጋጅ ደግሞ ጽዮን ግርማ ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሁፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 2022059942 2595942 የዋትሳፕ መስምራችንን ተጠቀሙ። አሁን ግን ወደ ዕለቱ አብይ ዘገባ እንሻገር። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት በመላው ኢትዮጵያ ያቋረጠውን እርዳታ ዳግም እንደሚጀምር አስታውቋል። ድርጅቱ ባወጣው መግለጫ ከእርዳታ ምግብ ስርጭት ጋር በተያያዘ አጠቃላይ ማሻሻያዎች እንደተደረጉ ጠቅሶ ከቀጣይ ወር ጀምሮ የእርዳታ አቅርቦቱን እንደሚቀጥል አስታውቋል። ዩኤስአይዲ የምግብ ድጋፉ እንደሚቀጥል ማሳወቁ ትልቅ ዜና ነው ሲሉ የኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ኮሚሽነር ራኬብ መሰለ ለአሜሪካ ድምፅ ተናግረዋል። የዚህን ጉዳይ ዝርዝር Kennedy about የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ ትናንት ማክሰኞ ምሽት ባወጣው መግለጫ ባለፉት በርካታ ወራት ዩናይትድ ስቴትስ ከኢትዮጵያ መንግስት ጋር ባደረገችው ድርድር በምግብ እርዳታ የእደላ መዋቅር ላይ ሰፊና ትልቅ ማሻሻያ ተደርጓል ብሏል። ማሻሻያዎቹ የምግብ እርዳታው ለተረጂዎች እንደሚደርስ መተማመንን የሚፈጥሩና የላቀ ቁጥጥር ለማድረግ የሚያስችሉ እንደሆኑ ድርጅቱ ገልጿል። በማሻሻያው መሰረት ከሚቀጥለው ወር ጀምሮ በመላው ኢትዮጵያ የምግብ እርዳታ እርዳታውን እንደሚቀጥልም ዩኤስአይዲ አስታውቋል። በኢትዮጵያ ዋና የሰብአዊ እርዳታ አቅራቢ የሆነው ዩኤስአይዲና የዓለም ምግብ ፕሮግራም ከፍተኛ የሰብአዊ ድጋፍ አቅርቦት ስርቆትን ጨምሮ ድጋፉን ላልተገባ አላማ የመጠቀም ተግባር እየተፈጸመ ነው በማለት በትግራይ ክልል ከመጋቢት ወር 2015 ዓ ም በመላው ኢትዮጵያ ደግሞ ከሰኔ ወር 2015 ዓ ም ጀምሮ ድጋፋቸውን ሙሉ በሙሉ አቋርጠው ቆይተዋል። የምግብ ድጋፍ አቅርቦቱ ተቋርጦ በቆየባቸው ወራት ተፈናቃዮች ና ሌሎች ተረጂዎች ለከፍተኛ የምግብ እጥረትና ለሰብአዊ ቀውስ ተዳርገዋል። በተለይ በትግራይ ክልል በሶስት ዞኖች ውስጥ በርሃብ ምክንያት ከ1400 በላይ ሰዎች እንደሞቱ የክልሉ አደጋ ስጋት ስራ አመራር ኮሚሽነር ዶክተር ገብረ ህይወት ገብረ እግዚአብሔር ከሶስት ወራት በፊት ለአሜሪካ ድምፅ መናገራቸው ይታወሳል። ከሁመራ ተፈናቅለው በሽረ እንደ ስላሴ ከሚገኙ ተፈናቃዮች መካከል አንዱ የሆኑት አቶ አስፋሃ ካሳ በከፍተኛ ችግር ውስጥ እንደሚገኙ ለመቀለው የአሜሪካ ድምፅ ባልደረባ ተናግረዋል። እስካሁን ድረስ የመጣ ነገር የለም። ለህብረተሰቡ ግን በስቃይ በረሀብ ያለቀን ያለ አሁን ሆነ። እንደምታዩት ክረምት እንዳይባል ክረምት አይደለም፣ በጋ እንዳይባል በጋ አይደለም። እንዳለ አንድ ጊዜ ዝናብ ይዘንባል፣ አንድ ጊዜ

ሁኔታው እስከ ሞት የደረሰ ጉዳት ማስከተሉን በቅርቡ ባወጣው የጥናት ሪፖርቱ አስታውቋል። አሁን ላይ ዩኤስአይዲ ድጋፉን እንደሚቀጥል ማሳወቁ ትልቅ ዜና ነው ሲሉ የኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለ አስተያየት ሰጥተውናል። የተለያዩ የተለያዩ ክልሎች ያሉ ተፈናቃዮችን በተመለከተ ያለው ችግር ምንድን ነው? ክፍተቱ ምን አይነት ችግሮች እያመጣ ነው የሚለው ትግራይ፣ አማራ ክልል፣ ኦሮሚያ፣ ደቡብ ክልሎች፣ ቤኒሻንጉል፣ ጋምቤላ አብዛኛውን ክልሎች የሸፈነ ክትትል አድርገን ነበረ። አንዳንድ ቦታዎች በተለይ ትግራይ፣ ኦሮሚያ፣ አማራም በጣም በጣም ክፍተት እየተፈጠረ እና ለሌሎች ይሄ ማልኒትሪሽን የሚባለው ችግር እየተዳረጉ እንደሆነ አሳይተን መግለጫም አውጥተናል። ስለዚህ በዚህ ሂደት ላይ ማስተካከያዎች መደረጋቸው እኛም የምንደግፈው ነገር ነው። የዩኤስኤአይዲ ድጋፍ መጀመሩ በማህበረሰብ ውስጥ አቅፈው የሚኖሩ ተፈናቃዮችንም ተደራሽ ሊያደርግ ይችላል ማለት ነው ድጋፉ። በአገር አቀፍ ደረጃ ዳግም የሚጀምረው እርዳታ የአንድ አመት የሙከራ ጊዜ እንደሚኖረው ያሳወቀው ዩኤስአይዲ፣ በዚህ ጊዜ ውስጥ በድርጅቱ በአስፈጻሚ አጋሮችና በኢትዮጵያ መንግስት የተደረጉ ለውጦችን ውጤታማነት እንደሚገመግም አስታውቋል። የኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለ ቀደም ሲል ለድጋፍ አቅርቦቱ ምክንያት የሆኑ ችግሮች እንዳይፈጠሩ ጥንቃቄ መደረግ እንዳለበት መክረዋል። የተስማሙበትን ነገሮች እንግዲህ ያው በአግባቡ መተግበር ያስፈልጋል ከዛም ከውጭ ደግሞ ባለድርሻ አካላት ሁሉም መንግስታዊም መንግስታዊ ያልሆኑ ተቋማት ተመሳሳይ ችግር፣ ክፍተት እንዳይፈጠር ወደፊትም አንድ አመት እኮ ያው ማክሲመሙ ነው እንጂ በመሀልም ሰፊ ክፍተት ከተፈጠረ ሊቆም ይችላል። ይሄ ፓይለቱ አንድ አመት ነው ነው የሚለው ከዛ በኋላ አንድ አመቱ ከሰራ በዛ እንቀጥላለን ነው ግን በመሀል ክፍተት ከተፈጠረ ማይቆምበት ምክንያት ስለሌለ ሁሉም ባለድርሻ አካላት ይሄንን ትኩረት ሰጥቶ እንዲሰራ፣ በተቻለ መጠን ደግሞ አቤቱታ ያለው ተፈናቃይም ሆነ የማህበረሰቡ ክፍል ሄዶ ሪፖርት የሚያደርግበት ቢኖር ያንን ሪፖርት በየጊዜው እያዩ ክፍተቶቹን መቅረፍ የሚያስችል ስርዓት ሊዘረጋ ችግሩ ሳያገረሽ እና ወደ ትልቅ ውሳኔ ሳይደርስ በፊት በትንሽነቱ ቶሎ መቅረፍ ስለሚቻል የሪፖርቲንግ ሜካኒዝም ቢኖረውም ምክር ሀሳብ እናቀርባለን። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ሙሉ በሙሉ አቋርጦት የነበረውን የምግብ ድጋፍ ለመቀጠል መወሰኑን አስመልክቶ ከኢትዮጵያ መንግስት በኩል እስካሁን በይፋ የተሰጠ መግለጫ የለም። አስከፊ ድርቅና ግጭት እየተፈታተናት ባለችው ኢትዮጵያ ከ20 ሚሊዮን በላይ ሰዎች የምግብ እርዳታ እንደሚሹ የተባበሩት መንግስታት ድርጅት መረጃ ያሳያል። ዩኤስአይዲና የዓለም ምግብ ፕሮግራም ፒ በኢትዮጵያ ለሚገኙ የውጭ ሀገራት ስደተኞች የሚያደርጉትን የምግብ እርዳታም በቅርቡ መቀጠላቸው ይታወሳል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። ቀደም ብሎ ኬኔዲ ያሰማን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ ሶማሌ ክልል ይወስደናል። ለሳምንታት በጣለው ዝናብ የተጎዱና የተፈናቀሉ ሰዎች ቁጥር ባለፈው ሳምንት ብቻ በእጥፍ በላይ እንደጨመረ የክልሉ መንግሥት አስታውቋል። የጎርፉ መንስኤ ኤሊኖ የተሰኘው እንደሆነ የገለጸው የብሔራዊ ሜትሮሎጂ ባለሥልጣን በተከታዩ ሳምንትም እንደሚቀጥል አስታውቋል። አዲስ ቸኮል ተጨማሪ አለው በሶማሌ ክልል ከአንድ ወር በላይ እየጣለ በቀጠለው ዝናብ ምክንያት ከደረሰ የጎርፍ አደጋ ጋር በተያያዘ የሀያ ስምንት ሰዎች ህይወት ማለፉን፣ ከአንድ መቶ አንድ ሺህ በላይ አባወራዎች መጎዳታቸውን ና ከእነርሱ መካከል ከአርባ ስድስት ሺህ በላይ የሚሆኑት ከቀያቸው እንደተፈናቀሉ የክልሉ የአደጋ መከላከልና ዝግጁነት ቢሮ ምክትል ኃላፊ አቶ አብዱል ፈታ ማህመድ ለቪኦኤ ገልጸዋል። ትልቁ ጎርፍ የደረሰበት አካባቢዎች ደግሞ ደቡብ አቅጣጫ የሚገኙበት ዞኖች ናቸው። እነዚህ ዞኖች ሸበለ ና ሊባን እና አፍደር ናቸው። በጣም ጎርፍ የተከሰቱ አጠቃላይ ስድን ስኖቹም ጎርፉ ተከስቷል ማለት ይቻላል። ግን ጉዳቱ ይለያል። ጎርፉ የግብርና ልማቱና የመንገዶች መሰረተ ልማትንም እንደጎዳ አቶ አውዱ ፈታ አክለው ተናግረዋል። ግብርና አካባቢ ወይም እርሻ አካባቢ ስንመጣ ደግሞ አስር ሺህ አምስት መቶ አርባ ስድስት ሄክተር ክሮፕ ዳሜጅ ሆኗል፣ ጉዳት ደርሷል። በሌላ በኩል ደግሞ መንገዶች ጉዳት ደርሷል። አፍዴር እና ሸበሌ ላይ ተቆርጧል። የክልሉ ርዕሰ መስተዳድር አቶ ሙስጠፋ መሀመድ በሊበን ዞን ዶሎዋዶ በአፍዴር ዞን ጨረቲ ና በሸበሌ ዞን ቀላፎ ከተሞች የተዘዋወሩ ተጎጂዎች እንደጎበኙ ምክትል ቢሮ ኃላፊ ጠቅሰው ለተጎጂዎቹ አስፈላጊውን ድጋፍ ከመስጠት አንጻር የረጀ ድርጅቶች የፌዴራል መንግስቱና ክልሉ በትብብር እየሰሩ እንደሆኑ አስታውቀዋል። ከመንግስት ብቻ ሳይሆን መንግስታዊ ያልሆኑ ድርጅቶችም ስራ ላይ ናቸው። ደብዎቸ ከኛ ጋር እየሰሩ ናቸው። ፌዴራል መንግስት ደግሞ በእኛ አካል አደጋ ስጋት ስራ አመራር ኮሚሽን በጣም ድጋፍ እየሰጡን አለ። በብሔራዊ ሜትሮሎጂ ባለስልጣን የምስራቅ ኢትዮጵያ ባለሙያው አቶ ገዳሙ ጌትነት ዝናቡ በመጪዎቹ ሳምንታትም ቀጣይነት እንደሚኖረው ገልጸዋል። ሆኖም ከአንድ ሳምንት በኋላ የሚኖረው ዝናብ መጠኑ እየቀነሰ ከባድ ጎርፍ የማያስከትል ሊሆን እንደሚችል ጠቁመዋል። እየቀነሰ ነው የሚሄደው። ያው እስከ በዚህ ሳምንት ሊከሰት ይችላል፣ ግን ያ ምስል የጎርፉ አደጋ ነው እንጂ የሚቀንሰው ከዝናቦች በተለያዩ ቦታዎች ላይ ዝናብ አለ፣ ዝናቡ ይስተዋላል ዝናብ ሰጪ የሜትሮሎጂ መረጃዎች ያመለክታሉ። በተለይም ደግሞ በዚህ በሊበን በጋሻሙ አካባቢ፣ በአፍደር በዋርደር ዞኖች እንዲሁም በዳቡ አካባቢዎች ላይ የዝናብ ሰጪ ደመናዎች ይሰዋላሉ። ሆኖም ግን ከነበረው ከባለፈው ጋር ሲነጻጸር የዝናቡ ስርጭትን በመጠንም በሽፋንም በተደጋጋሚ የጎርፍ ተጠቂ የሆኑ ያሉት የሶማሌ ክልል ከተሞችን ከጉዳት ለመታደግ ከዚህ ቀደም የጎርፍ ተጠቂ የነበሩ ከተሞችን በአዲስ መልክ በመገንባት ነዋሪዎች መፍትሄ እንዳገኙት ሁሉ የአንዳንድ ከተሞች ነዋሪዎችንም በአቅራቢያ ባሉ ሌላ ቦታ መኖር እንዲጀምሩ ማድረግን የክልሉ የአደጋ መከላከልና ዝግጁነት ቢሮ ምክትል ኃላፊ አቶ አዱል ፈታ ማህመድ እንደ መፍትሄ ጠቁመዋል። የጎርፍ መከላከያ ግድቦች መገንባትንም እንደ አማራጭ መፍትሄ አመላክተዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ በሶማሌ ክልል አዲስ ቸኮልን ለቀደመው ዘገባ እናመሰግናለን። የአሜሪካ ድምፅ የረቡዕ ምሽት ስርጭት ይቀጥላል። በማዕከላዊ ኢትዮጵያ ክልል የሃዲያ ዞን መምህራን ለገጠማቸው ችግር መንግስት አስቸኳይ መፍትሄ እንዲሰጥ የኢትዮጵያ መምህራን ማህበር ጠይቀዋል። የማህበሩ ፕሬዚደንት ዶክተር ዮሐንስ በምቲ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ለወራት ደሞዝ ያልተከፈላቸው የዞኑ መምህራን አቤቱታ ማቅረባቸውንም ማህበሩም አቤቱታቸውን ተቀብለው ለትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ እንዳቀረበ ተናግረዋል። የደሞዝ መቋረጥ የመምህራኑን ህይወት ከማናጋት አልፎ የትምህርት ስርዓቱን ይጎዳዋል ያሉት ዶክተር ዮሐንስ ጉዳዩ አስቸኳይ መፍትሄ እንዲያገኝም ጠይቀዋል። የዚህን ጉዳይ ዝርዝር ገብረ ሚካኤል ገብረ መድን ያቀርብልናል። በማዕከላዊ ኢትዮጵያ ክልል ሀዲያ ዞን የሚገኙ መምህራን ለወራት ደሞዝ ስላልተከፈላቸው ችግር ላይ መሆናቸውን ቀደም ሲል በቀረቡ የአሜሪካ ድምፅ ዘገባዎች የተገለጸ ሲሆን የኢትዮጵያ መምህራን ማህበርም ከዞኑ መምህራን ይህን አቤቱታ መቀበሉን አስታውቋል። የማህበሩ ፕሬዚደንት ዶክተር ዮሐንስ በንቲ ለአሜሪካ ድምፅ በስልክ በሰጡት ቃለ መጠይቅ ማህበሩ በጉዳዩ ላይ እንደተወያየበት ተናግረው ይህ ሁኔታ ተገቢነት የለውም በማለት ተችተዋል። ኑሮ ተወደደ በሚባልበት እና የሚያገኙት ደሞዝ እንኳን በቂ በማይሆንበት ጊዜ በማይገባ ሁኔታ መምህራን ደሞዝ ሳይከፈል ሲቆይ አሳዛኝና ትክክል አይደለም። አደለም። ይሄን በተመለከተ በደንብ በቅርበት ነው የምናውቀው። ቀደም ብሎ እንደውም አቤቱታ ከክልሉ ማህበርም ተጎዳን የሚሉትም መምህራን ተወካይ ሊከው በአካል እኛ ቢሮ ድረስ ቀርበው ጉዳይ ተነጋግረንበት ኮሚቴ ትክክል እንዳለነና በቸኳይ እንድታረም ለክልሉ መንግስትም ያኔ ልኬን ከዛ ተፈተዋል የሚል መረጃ ነበረን። ምራኑ እንደዛው ገልጸሉ ነበር። አሁን ዳግም እንደዛ ተከስተዋል። እንግዲህ ይሄ ትክክል አይደለም ብለን አሳስበናል። ዋዲያ አካባቢ ብቻ ሳይሆን ሌላም አካባቢ እንዲህ አይነት ሁኔታዎች እንደሚያጋጥሙ በሪፖርት ሰምተን ነበር። ይሄ ጠንከር ያለ የአቋም መግለጫም ያወጣንበት ጉዳይ ነው። የመምህራኑን ችግር ሰምተን በተገኘው አጋጣሚ ሁሉ ድምጻቸውን ለማሰማት እየጣርን ነው ያሉት ዶክተር ዮሐንስ በቅርቡ በሶማሊ ክልል ርዕሰ መዲና ጅግጅጋ ከተማ በተካሄደ የመምህራን ጉባኤ ላይ ጥያቄው ለትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ መቅረቡን ገልጸዋል። ይህ ጉዳይ ፈታኝ የሆነ መምጣቱን ለሚኒስትሩም ገልጽናል። እሳቸውም በእርግጥ የደሞ ስ ክፍያ የቅጥር የሰራተኛ ስንብት እንደዚህ የመሳሰሉ ነገሮች የክልል ጉዳይ ነው በህጉም ህገ መንግስቱም ብሏል። ትምህርት ሚኒስትር አሁን ካለው አደረጃ ተኳያ የመምህራን ደመወዝ የሚመለከተው አይደለም። ግን ደግሞ ለፌዴራል መንግስት አካላት ይህን አደርጋለው ይህን አደርጋለውም ባይሉ ወርቅተኝነት እንደው በውስጥ እንደሚነጋገሩበት ተስፋ እናደርጋለን። የዞኑ መምህራን ለወራት ደመወዝ ስላልተከፈላቸው ስራ ማቆማቸውንና እስካሁን ድረስ የትምህርት ዘመኑ የመማር ማስተማር ሂደት እንዳልተጀመረ ከዚህ ቀደም የተማሪዎች ወላጆችና መምህራን ለአሜሪካ ድምፅ ተናግረዋል። በዚህ ምክንያት ትምህርት ባልተጀመረባቸው በዞኑ ስምንት ወረዳዎች ውስጥ የሚገኙ በመቶ ሺዎች የሚቆጠሩ ተማሪዎችም ከትምህርት ቤት ውጪ እንደሆኑ ቅሬታ አቅራቢዎቹ ገልጸዋል። ይህ ሁኔታ አሳዛኝም አሳሳቢም እንደሆነ የተናገሩት የመምህራን ማህበሩ ፕሬዚደንት ዶክተር ዮሐንስ ጉዳዩ በአስቸኳይ እልባት እንዲያገኝ ጥሪ አቅርበዋል። መምህራን ዜጎችን፣ ትውልድን፣ ተማሪን ነው የሚቀርጹት። አንድ ቀን አይደለም፣ ግማሽ ቀን፣ የተወሰነ ደቂቃ መዘግየት በትምህርት መርሃ ግብር ላይ ከፍተኛ ተጽዕኖ ነው የሚፈጥረው። አንድም ቀን አይደለም፣ ትልቅ ኪሳራ ነው። ተማሪዎች ሳይማሩ መዋል ማለት ኪሳራነቱ ቤት ሲውሉ የሚፈጥረው ቤተሰብ ላይ የሚፈጥረው ጫና፣ የስነ ልቦና ጫና በጣም ብዙ ነው። ስለዚህ በጣም አሳሳቢ ነው፣ በትኩረት መታየት ያለበት ጉዳይ ነው። አሁንም ክልሉ ትኩረት ሰጥቶ በዚህ ጉዳይ ላይ በአስቸኳይ መፈታት አለበት። ጊዜ የሚሰጠው አይደለም፣ በአስቸኳይ መፍትሄ ማግኘት አለበት ብዬ የሚመለከታቸው ኃላፊዎች ይህን ጉዳይ በትኩረት ሊሰሩበት ይገባል፣ ያሉት ፕሬዚደንቱ፣ መምህራንም ስራቸውን እየሰሩ መብታቸውን እንዲጠይቁ መክረዋል። በዚህ ጉዳይ ዙሪያ ምላሽና አስተያየት እንዲሰጡን በስልክ የጠየቅናቸው የማዕከላዊ ኢትዮጵያ ክልል የትምህርት ቢሮ ኃላፊ አቶ አንተነህ ፈቃዱ ወደ ስብሰባ እየገባው ነው በማለት ምላሽ ከመስጠት ተቆጥበዋል። በተመሳሳይ ከትምህርት ሚኒስቴር ቃል አቀባይ ቢሮ ተጨማሪ አስተያየት ለማግኘት ያደረግነው ጥረትም አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ሚካኤል ገብረ መድህንን ለቀደመው ዘገባ እናመሰግናለን። ቀጣዩ ዘገባ ደግሞ እኛ ወዳለንበት ዩናይትድ ስቴትስ ይመልሰናል። በአስር ሺዎች የሚቆጠሩ እስራኤላውያን አሜሪካውያን ትናንት ማክሰኞ በዋሽንግተን ዲሲ ባካሄዱት ሰልፍ በሐማስ ታፍነው የተወሰዱት ታጋቾች እንዲፈቱ ጠይቀዋል። ለእስራኤል ድጋፋቸውን በማሳየት ጸረ ሰማያዊ እንቅስቃሴዎችንም ተቃውመዋል። የአሜሪካ ድምጿ ቬሮኒካ ባልደራስ ኢግሌሲያስ በሕዝባዊ ትዕይንቱ ላይ የተንጸባረቁ ልዩ ልዩ አመለካከቶችን አካታ ያጠናቀረችውን ዘገባ አሉላ ከበደ እንደሚከተለው ያሰማናል። በበርካታ የሕግ አስከባሪ ድርጅቶች ክትትል የታጀበውና በሺዎች የሚቆጠሩ አይሁዳውያን አሜሪካውያን ትላንት ማክሰኞ ዋሽንግተን ዲሲ ከሚገኘው ናሽናል ሞል ከተባለው ስፍራ ያካሄዱት ሕዝባዊ ትዕይንት። ለእስራኤል ያላቸውን ድጋፍ ለመግለጽና ሐማስ ባለፈው መስከረም 26 2016 ዓ ም በእስራኤል ላይ በፈጸመው የሽብር ጥቃት ወቅት ታፍነው የተወሰዱት ታጋቾች እንዲለቀቁ ለመጠየቅ የታለመ ነው። ለሕይወታቸው በመስጋት መውጣት ለፈለጉ የጋዛ ስደተኞች እስራኤል መተላለፊያ እንድታመቻች እንዳደረጋችሁት ሁሉ ከቤታቸው ታፍነው የተወሰዱ ሁለት መቶ አርባ ቤተ እስራኤላውያንም በሰላም ወደ ቤታቸው የሚመለሱበትን መንገድ ተፈጥሮ ማየት ሻለው። ሁሉም ሐማስ ያደረገውን አይቷል። በእርግጥ በሲቪሎች ላይ የሚደርሱ ጉዳቶች እንዲቀንሱ እመኛለሁ። ሰልፈኞቹ በተጨማሪም ሁሉንም አይነት ጸረ ሴማዊነት የሚንጸባረቅባቸው ድርጊቶች አውግዘዋል። ይህን ያህል ጸረ ሴማዊነት በህይወት ያጋጥሞኝ አያውቅም። ጸረ ሴማዊነትን ተላምጃለሁ፣ አውቀዋለሁ። ነገር ግን በዚህ ደረጃ ፈጽሞ ዩናይትድ ስቴትስ ለእስራኤል የምታደርገውን ድጋፍ እንድታጠናክርም ጥሪ ቀርቦበታል። ተጨማሪ የገንዘብ እርዳታ ያስፈልጋል ብዬ አምናለሁ። የመካከለኛው ምስራቅ ደህንነት ማረጋገጥ ለዩናይትድ ስቴትስ ትልቅ ቅድሚያ የሚሰጠው ጉዳይ ይመስለኛል። ባልደረባችን ቬሮኒካ ኢግሊሲያስ እንደተመለከተችውም ለእስራኤል ድጋፍ ለመስጠት ከተሰባሰቡት በሺዎች የሚቆጠሩት ሰዎች መካከል በመካከለኛው ምስራቅ ያለውን ግጭት አስመልክቶ የተለየ አመለካከት ያላቸው አነስተኛ ቡድኖችም በውስጣቸው ነበሩ። የሰላም ህብረት በሚል ጥላ ስር የተሰባሰቡ ሰልፈኞች የጄ ጎዳና እና አሜሪካውያን ለሰላም አሁኑኑ የተባለውን መንግስታዊ ያልሆነ ድርጅት በመሳሰሉ ቡድኖች የተመሩ ናቸው። ጥቂቶችም እስራኤል በጋዛ በምታካሄደው ወታደራዊ እርምጃ አንዳንድ ገጽታዎች ላይ ጥያቄዎችን አንስተዋል። እንደ ተቃውሞ ማሳያ እንቅስቃሴ አልቆጥረውም በሰፊው ውይይት ውስጥ የሚንጸባረቁ አስተያየቶች አካል ሆኖ ነው የሚታየኝ። በፍጥነት የሚያስፈልገን ጦርነቱ ቆም ብሎ ለሰብአዊ ስራዎች ፋታ መውሰድ ነው። ሌሎች ደግሞ ጦርነቱ ሲያበቃ ምን መሆን እንዳለበት ሀሳባቸውን አጋርተዋል። የሐማስን ድርጊት እናወግዛለን። ሆኖም የጦር ወንጀሎችን በብዙ የጦር ወንጀሎች መዋጋት ችግሩን እንደማይፈታም እናምናለን። የሁለት ሀገሮች መፍትሄ በመባል የሚታወቀውን ሁለቱን ሀገሮች ጎን ለጎን በሰላም ይኖሩ ዘንድ የሚያስችለውን ሀሳብ እደግፋለሁ። እኔ እንደማምነው ብቸኛው መፍትሄ እርሱ ነው። ስለ እስራኤል በእጅጉ እንጨነቃለን፣ ለፍልስጤማውያንም እናስባለን። እናም የሁለቱ ህዝቦች ክብር፣ ሉዓላዊነትና ነጻነት ተጠብቆ ማየት እንሻለን። ለእስራኤል ድጋፍ ለመስጠት ከወጡት አይሁዳውያን አሜሪካውያን መካከል የተለያዩ አስተያየቶች ቢንጸባረቁና ከዋናው ዝግጅቱ ጎን ለጎን ከአይሁድ ኦርቶዶክስ ሰልፈኞች ጋር መጠነኛ ፍጥጫ የታከለባቸው ሁኔታዎች ውጪ ሰልፉ በአጠቃላይ በሰላማዊ ሁኔታ ነው የተካሄደውና የተጠናቀቀው። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ አድማጮቻችን እየተከታተላችሁ ያላችሁት ከአሜሪካ ድምፅ የሚተላለፈውን የረቡዕ ምሽት ስርጭታችንን ነው። የመጀመሪያው ምዕራፍ ዝግጅታችን ተጠናቆ የሁለተኛው አጋማሽ ምዕራፍ የሚጀመርበት ሰዓት ላይ ደርሰናል። የመጀመሪያው ዘገባችን ደግሞ ዲሞክራሲ በተግባር ነው። ኢትዮጵያ ውስጥ የሚታየው የትጥቅ ግጭትና አለመረጋጋት እንቅስቃሴዎችን እንደገደበባቸው የተቃዋሚ የፖለቲካ ፓርቲ አመራሮች ገልጸዋል። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መራራ ጉዲና አሁን ባለው ግጭትና አለመረጋጋት ምክንያት በየቦታው ተንቀሳቅሰው አባሎቻቸውና ደጋፊዎቻቸውን መሰብሰብና ማነጋገር እንዳልቻሉ ለአሜሪካ ድምፅ ገልጸዋል። የኢዜማ ድርጅታዊ ጉዳይ ኃላፊ አቶ ዋሲሁን ተስፋዬ ደግሞ አሁን ባለው የጸጥታ ችግር ምክንያት በኦሮሚያ እና በአማራ ክልሎች መደበኛ ፖለቲካዊ እንቅስቃሴዎችን እያደረግን አይደለም ብለዋል። የቦሮ ዲሞክራሲያዊ ፓርቲ አመራሩ አባሉ ዶክተር መብራቱ አለሙም እንዲሁ በጦርነቱ ምክንያት በተደጋጋሚ የሚወጡት የአስቸኳይ ጊዜ አዋጆች የፖለቲካ ፓርቲዎችን የመንቀሳቀስ መብትና ነጻነት እንደገደቡ ተናግረዋል። የተፎካካሪ የፖለቲካ ፓርቲ አመራሮች ከችግሩ የመውጫ መንገዱ ሰላማዊ ውይይትና ፖለቲካዊ ድርድር ማድረግ እንደሆነም አመልክተዋል። የዚህን ጉዳይ ዝርዝር ገብረ ሚካኤል ገብረመድን በቀጣዩ ዘገባ ይዳስሳል። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና ለአሜሪካ ድምፅ ሲናገሩ ፓርቲያቸው ከሶስትና አራት ዓመታት በፊት በሁሉም የኦሮሚያ ክልል አካባቢዎች ተዘዋውሮ አባላቱንና ደጋፊዎቹን ሲሰበስብና ሲያወያይ እንደነበር አውስተዋል። አሁን ግን በግጭትና አለመረጋጋት የተነሳ ይህን ማድረግ እንዳልቻለ ተናግረዋል። አሁን ከአባሎቻቸው ውጭ ለመሰብሰብ የምንቸገርባቸው ሁኔታዎች አሉ ታውን ለጋጫ ሀረር፣ አርሲ፣ ባሌ ሁሉ ሄደን ለምሳሌ ሚሊዮኖች በአንድ ስብሰባ ላይ ለምሳሌ አርሲ ላይ እንደ ገዳባ ሳሳ፣ ባሌ ሮቤ ወደ ሚሊዮን የሚጠጋ ሰው አይነት ነው በአንድ ስብሰባ ላይ ሲወጣ የነበረው ያ ስብሰባ ለመሳደር ያ ሁሉ እንቅስቃሴ አሁን የለም። መንገዶች ይዘጋሉ፣ እንቅስቃሴዎች ይዘጋሉ። ያ አምቦ ለቅሶሉ መድረስ ካቆምኩኝ ሁለት አመት ይሆናል። ሌላው አስተያየት ሰጪ የኢዜማ የድርጅት ጉዳይ ኃላፊ አቶ ዋሲሁን ተስፋዬ ካለፉት ሶስት ዓመታት ጀምሮ በግጭትና አለመረጋጋት ምክንያት በኢትዮጵያ የተፎካካሪ ፖለቲካ ፓርቲዎች እንቅስቃሴ እየተገደበ መምጣቱን ገልጸው በተለይም በአሁኑ ጊዜ ድርጅታቸው በአማራና በኦሮሚያ ክልሎች መደበኛ የፖለቲካ ስራዎቹን ማከናወን አልቻለም ብለዋል። ከአባላቶቻችን ጋር የምናደርገው ግንኙነት አሁን አማራ ክልል ላይ ራሳችሁን እየጠበቃችሁ ተንቀሳቀሱ ከግጭቱ ራቁ፣ የሚል አይነት ንግግር እንጂ መደበኛ የሚባል የማደራጀት አይነት ስራዎችን እየተሰራ አይደለም። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ የነበሩት የቦሮ ዲሞክራሲያዊ ፓርቲ የውጭና ዓለም አቀፍ ግንኙነት ኃላፊ ዶክተር መብራቱ አለሙ በሀገሪቱ በህጋዊ መንገድ ተመዝግበው የሚንቀሳቀሱ የፖለቲካ ፓርቲዎች የሚያጋጥሟቸውን ችግሮች አስመልክተው ጥናት እንዳደረጉ ለአሜሪካ ድምፅ ገልጿል። በዚህ ጥናታቸውም በተለይም ግጭቶችንና ጦርነቶችን ተከትለው በተደጋጋሚ እየወጡ ያሉት የአስቸኳይ ጊዜ አዋጆች በፓርቲዎች እንቅስቃሴ ላይ አሉታዊ ተጽዕኖ መፍጠራቸውን እንዳረጋገጡ ይናገራሉ። ከዚህ ከሰሜኑ ጦርነት ጋር ተያይዞ አሁን ያለው የአማራ ክልል ጋር ያለው ጦርነት ጋር በተያያዘ በተደጋጋሚ ስቴት ኦፍ ኢመርጀንሲ ታውጇል። እንግዲህ ስቴት ኦፍ ኢመርጀንሲ ታወጀ ማለት ለም ፖለቲካ ፓርቲዎች፣ ዜጎች ራሱ ለአንዳንድ የፖለቲካ መብቶቻቸው ይገደባሉ ማለት ነው። ይሄ አንዱ ነው። ፖለቲካ ፓርቲዎች በአግባቡ አባሎቻቸውን ለማግኘት እንዲሁም አንዳንድ መረጃም ለመቀየር ፖለቲካ ፕሮግራሞቹንም ለማቅረትና አዲስ አባላትንም ለማፍራት የማይችሉበት ሂደት አለ ስቴት ኦፍ ኢመርጀንሲ ውስጥ ከሆነ አንዱ አንዱ ተግዳሮት መሰብሰብ መብት አይችሉም፣ መደራጀት አይችሉም። በእንዲህ አይነት ሁኔታዎች ነው እንግዲህ የፖለቲካ ፓርቲዎች ሲተንቀሳቀሱ ያሉ። በአስቸኳይ ጊዜ አዋጁ ምክንያት ፓርቲዎች ጠቅላላ ጉባኤያቸውን ለማካሄድ ይቸገራሉ የሚሉት ዶክተር መብራቱ ለዚህም አብን፣ እናት ፓርቲና የጉራጌ ዲሞክራሲያዊ ፓርቲ የደረሰባቸውን ችግር በማሳያነት ጠቅሰዋል። ችግሩ የሚቀረፈውም ፖለቲካዊ ልዩነቶች በሰላማዊ ውይይት ሲፈቱ ነው ብለዋል። ሕገ መንግስታችን የመድበለ ፓርቲ ዲሞክራሲ እንዲገነባ እንዲሄድ ዲሞክራሲ ሜዳው እንዲያብብ ይፈለጋል የፖለቲካ ባህላችንን ማሳደግ ይኖርብናል እያል ፖለቲካል ስፔሱ ከጠበበ ደግሞ ፓርቲዎች በሕጋዊ በሆነ መንገድ እንቅስቃሴያቸው ሊገደብ ይችላል። ይሄ ደግሞ ትልቅ ሚኒንግ አለው። ፖለቲካ ኃይሎች ስለ ሀገራቸው በደንብ መወያየትና መነጋገር ካልቻሉ ያለው አማራጭ እንግዲህ አሁን በየቦታው እያየን ያለ ነው ጦርነት የሚሆነው ማለት ነው የኢዜማ የድርጅት ጉዳይ ኃላፊ አቶ ዋሲሁን ተስፋዬም ሀገሪቱን ካለችበት ችግር ለማውጣት የኃይል እርምጃ አማራጭ መሆን አይገባውም ይላሉ በጉልበት አማራጭ የሚመጣ መፍትሄ አለ ብለን አናውቅም ስለዚህ የትኛውም አካል በመንግስትም ሳይት ያለ አካል ሌላም ጽንፍ ያነሱ አካላትም ለውይይትና ለንግግር ክፍት መሆን አለባቸው። ዝግጁ መሆን አለባቸው። በጉልበት አማራጭ ለመፍታት የምንሄድበት መንገድ ሀገርን ወስዶ ወስዶ የት እንዳደረሰ በቂ ማስረጃዎች አሉ። በነጻነት መንቀሳቀስ ባለመቻላችን ቀደም ሲል ከነበሩን 206 ቢሮዎች ውስጥ አሁን ሶስት ቢሮዎችን ብቻ ይዘን ቀርተናል፣ የሚሉት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና ደግሞ አጠቃላይ የፖለቲካ ምህዳሩ ቀውስ ውስጥ ገብቷል ባይ ናቸው። በልዩ ልዩ ጊዜያት የሚፈጠሩ ግጭቶች በሰላማዊ ትግል ተስፋ ከመቁረጥ የተነሳ እንደሆነ ፕሮፌሰር መረራ አስረድተዋል። በሀገሪቱ ሰላምን ለማምጣት መንግስት ከህወሓት ጋር የሰሜን ኢትዮጵያውን ጦርነት የፈታበትን የድርድር ፖለቲካ አሁንም እንዲቀጥልበት ጥሪ አቅርበዋል። ሀገሪቷ አሁን ያለችበት በማንም ሚዛን በማንም ደረጃ ለወጣቱ በተለጅን እጅግ በጣም ተስፋ አስቆራጭ የሆነ ሁኔታ ውስጥ የገባ ነው። በዚሁ ጫወታ ነው እና ይህ ከመገዳደር ፖለቲካ ወደ መደራደር ፖለቲካ የሚመራ ካሉ በቃላቸው እርቡ እንላለን። በነካጃችሁ ግፉበት ትግራይ እንደሞከራችሁ አሁን ደግሞ ኦሮሚያ ለመጀመር እየሞከሩ የት ላይ እንደሚቆም ባናቅም፣ ሌሎች ቦታዎች፣ አጠቃላይ ሀገሪቷ አጠቃላይ የሆነ ሰላም ሰላምና መረጋጋት ትፈልጋለች። በዛ ደግሞ ሀቀኛ የሆነ ሰላማዊ የሆነ ዲሞክራሲያዊ ሽግግር ያስፈልጋል። አገሪቷና ሕዝቦቿ ወደዛ እንዲመሩ አሁኑ እንዲሆን አጥብቄ እጠይቃለሁ። በኢትዮጵያ መንግሥትና በኦሮሞ ነጻነት ሰራዊት መካከል በታንዛኒያ ዳሬ ሰላም እየተካሄደ ያለው ድርድር አዎንታዊ ለውጥ እያሳየ እንደሆነ ቅርበት ያላቸው ምንጮች ለአሜሪካ ድምፅ ተናግረዋል። በሌላ በኩል ከገዢው የብልጽግና ፓርቲ ጽህፈት ቤት የህዝብ ግንኙነት ቢሮ ኃላፊ ፈዲላ አባብያ የተፎካካሪ የፖለቲካ ፓርቲዎቹ ባቀረቡት ቅሬታ ዙሪያ ምላሽና አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። በትናንትና ዕለት በህዝብ ተወካዮች ምክር ቤት ተገኝተው ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ ግን ከዚህ ጋር የሚያያዝ ሐሳብ ሰንዝረዋል። ችግሮችን በጠመንጃ ከመፍታት ይልቅ በብዕርና በሐሳብ ለሚደረግ ውይይት ቅድሚያ መስጠት ያስፈልጋል ብለዋል ጠቅላይ ሚኒስትሩ። አያይዘውም በመገዳደል ልናሳካው የምንችለው ዓላማም ሆነ የሚገኝ ትርፍ የለም ብለዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ዝቅርጭት ነው እየተከታተላችሁ የምትገኙት አድማጮቻችን፣ እንዲሁም ተመልካቾቻችን። ቀጣዩ ዘገባ ደግሞ የትምህርት ጉዳይ ነው። በአፍሪካ የሚማሩ በሚሊዮኖች የሚቆጠሩ ሕፃናት ትምህርት ቤት ለማግኘት ከአካባቢያቸው ርቀው ረጅም መንገድ በመጓዛቸው ለተለያዩ አካላዊና ስነልቦናዊ ችግር ከመጋለጣቸው በተጨማሪ በትምህርታቸው ላይም ከፍተኛ ተጽዕኖ አድሮባቸዋል። ለምሳሌ በደቡብ አፍሪካ አንድ ግዛት ውስጥ የሚኖሩ ተማሪዎች ትምህርት ቤት ለመጓዝ ከሁለት ሰዓት በላይ በእግራቸው መጓዝ ይኖርባቸዋል ትምህርት ቤቱን ለማግኘት። ይህ ሁኔታ በተማሪዎች ደህንነትና የትምህርት ስርዓቱ ላይ ያሳደረው ተጽዕኖውን አስመልክቶ አሶሺየትድ ፕሬስ ያጠናቀረውን ዘገባ ስመኝ ሸቆየ ታሰማናለች። ዘወትር በስራ ቀናት ማለዳ ላይ በትንሿ ስትራትፎርድ መንደር ውስጥ የሚገኘው የንላንጎቴ መኖሪያ ቤት በጥድፊያ የተሞላ ነው። አምስቱ እህትና ወንድማማቾች ትምህርት ቤት ለመሄድ ዝግጅት ከማድረጋቸው በፊት በርካታ ስራዎችን ያከናውናሉ። ሉያንዳ ሃላሊ ለምሳሌ ሌሊት አስር ሰዓት ተኩል ተነስታ ማታ አዘጋጅተው ያደሩትን የማገር እንጨት ከላም ኩበት ጋር በማደባለቅ እሳት ታነዳለች። በትንሿ ጎጃቸው ውስጥ የሚቀጣጠለውን እሳት በመጠቀምም ውሃ ታፈላለች። ሃላሊ በጭራሽ ረጅም ሰዓት ተኝታ አታውቅም። ምክንያቱም የቤት ውስጥ ስራዋን ስታጠናቅቅ ከመንደሯ በአስር ኪሎ ሜትር ርቀት ላይ ባለውና ዱንዲ በተሰኘው የከሰል ድንጋይ ማውጫ ከተማ ውስጥ ወደሚገኘው ትምህርት ቤቷ ለመሄድ መዘጋጀት አለባት። በተለይ በክረምት ወቅት መንገዱ ለአንዲት ለጋ ወጣት እጅግ ጨለማ፣ ቀዝቃዛና አደገኛ ጉዞ ነው። ሆኖም ደህና የእግር መንገድ እስክታገኝ በዚህ ጫካ ውስጥ ማለፍ አለባት። ይህ ሀላሊ ብቻ ሳትሆን በደቡብ አፍሪካ የሚገኙ በሺዎች የሚቆጠሩ ሕጻናት እንዲሁም ሌሎች በአፍሪካ አህጉር የሚኖሩ በሚሊዮኖች የሚቆጠሩ ተማሪዎች ከሚኖሩበት እጅግ በጣም ርቀው የሚገኙ ትምህርት ቤቶች ጋር ለመድረስ የሚያደርጉት ጥረት ነው። ሀላሊ በኳዙሉ ናታል ግዛት ውስጥ ወደሚገኘው ትምህርት ቤት ለመድረስ መጓጓዣ ትራንስፖርት ከሚያስፈልጋቸው ከሁለት መቶ ሺህ የሚበልጡ ተማሪዎች መካከል አንዷ ናት። የደቡብ አፍሪካ መንግስት ያጸደቀው ፖሊሲ ከትምህርት ቤታቸው ከሶስት ኪሎ ሜትር በላይ ርቀው የሚኖሩ ተማሪዎች ከቤት ወደ ትምህርት ቤት የሚያመላልሳቸው አውቶቡስ እንዲመደብላቸው ያዛል። በመሆኑም በጉዳዩ ላይ ድምጻቸውን የሚያሰሙ የመብት ተከራካሪዎች እና ዘመቻውን የተቀላቀሉ ሰዎች ከሁለት መቶ ሺህ በላይ ለሚሆኑ ተማሪዎች ትራንስፖርት እንዲቀርብ መንግስት ላይ ጫና እያሳደሩ ነው። ሀላሊ እህቶቿና ወንድሞቿ ከአያታቸው ቦንጉይን ላንጎቲ ጋር የሚኖሩት በጠባብ ቤት ውስጥ ተጨናንቀው ነው። አያቷ እንደ ሀላሊ ያሉ ልጆች እላ በመባላቸው የልጅ ልጃቸው ፍትሐዊ የትምህርት ዕድል እንዳላገኘች በማሰብ ይጨነቃሉ። ኦቦቃላ በመጀመሪያ ግምት ውስጥ መግባት ያለበት አብዛኛውን ጊዜ ለልጆቼ የሚሰጣቸው ቁርስ የለኝም። እንደ ራባቸው ነው ወደ ትምህርት ቤት የሚሄዱት። ብቸኛው ተስፋ የማደርገው ነገር ትምህርት ቤት ሲደርሱ እዛ የሚያገኙትን ማንኛውንም ነገር ይበላሉ ብዬ ነው። በሰዓቱ ትምህርት ቤት ለመድረስ በጣም በጠዋት ነው የሚወጡት። ቤት ሲመጡ ደግሞ እጅግ በጣም ይደክማቸዋል። በዚህ ሁኔታ ደክሟቸው እንዴት ትምህርታቸውን መከታተልና አስተማሪዎቻቸው ለሚናገረው ነገር ትኩረት መስጠት ማድረግ ትችላሉ። ሀላሊም ትምህርቷን ለመከታተል እንዴት እንደምትቸገር ትገልጻለች። ቃላ ንጉ አንደኛው ከእንቅልፌ የምነሳውና ቀኔን የሚጀምረው ከሌሊቱ አስር ሰዓት ተኩል ነው። መጀመሪያ እሳት አቀጣጥላለሁ። ከዛ ተጣጥቤ እለባብስና ወደ አስራ አንድ ሰዓት አካባቢ ይወጣለሁ። ትምህርት ቤት የሚደርሰው አንድ ሰዓት ላይ ነው። በጣም ደክሞኝ ነው የምደርሰው። ብዙ ጊዜ አስተማሪ ለሚናገረው ነገር ትኩረት ለመስጠት እቸገራለሁ። አንዳንዴም እንቅልፍ ይወስደኛል። አስተማሪዎች ሲቆጡ ልላቸው የምችለው ነገር ደክሞኛል ነው። የስነ ልቦና ባለሙያ የሆኑት ሜሊንዳ ዱ ቶይት ችግሩ የሀብታ ለመመጣጠን መሆኑን እና በከተማ ውስጥ ለመኖር አቅም የሌላቸው ድሆች ሕይወታቸውን ለማሻሻል የሚያደርጉት ትግል መሆኑን ይገልጻሉ። እነዚህ ህጻናት በጣም በጠዋት ነው የሚነሱት ያ ማለት እንቅልፋቸውን አልጨረሱም አይምሯቸው በደከመው ጊዜ መልእክቶች ተሸክመው ኮርቴክስ ወደ ተሰኘው የአይምሯችን ክፍል መድረስ ያለባቸው አስተላላፊዎች መስራት ያቆማሉ ምን ያህል ጎበዝና ፈጣን ብንሆን አይምሮ ማለት ልክ እንደ ኮምፒውተር ነው የሚሰራበት የራሱ መንገድ አለው ባለሙያዋ አክለው ልጆቹ በድካም ውስጥ ሆነው በትክክል ማጥናት ስለማይችሉም ተገቢውን ትምህርት እየተነፈጉ መሆናቸውን ያስረዳሉ። አስተማሪው ሰነፍ ስለሆኑ ነው ወይም አስቸጋሪ ልጆች ስለሆኑ ነው፣ አለዚያም ደግሞ መጥፎ ልጆች ስለሆኑ ዋጋ የላቸውም ብሎ ሊያስብ ይችላል። ነገር ግን ማሰብ አለብን እነዚህ ልጆች እዚህ ክፍል ገብተው ከእኔ ፊት ከመቀመጣቸው በፊት ለሰዓታት የሚያልፉበት ምንድን ነው ብለን ማገናዘብ አለብን። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል እንደ አውሮፓያን አቆጣጠር በ2020 ያወጣው ሪፖርት የደቡብ አፍሪካን የትምህርት ስርዓት ከአፓርታይድ ስርዓት ጀምሮ ስር የሰደደ ከፍተኛ የሀብት አለመመጣጠንና እጅግ የከፋ አፈጻጸም ስርዓት ያለውና አሁን ያለው መንግስት በአግባቡ ሊፈታው ያልቻለው ሲል ይገልጸዋል። በክልሉ ከሚኖረው ሕዝብ ሰላሳ ከመቶ የሚሆነው ስራ አጥና የመንግስት እርዳታ ጥገኛ ነው። ለትራንስፖርት የሚሆን ሶስት መቶ ሀምሳ ራንድ ወይም ወደ አንድ ሺህ ብር ሀምሳ ገደማ ለትራንስፖርት ካወጡ ምግብ መግዛት አይችሉም። አካባቢውን ወክለው ለምክር ቤት አባልነት የተመረጡት ማቲውን ኦቦ ወደ ትምህርት ቤቶቹ የሚወስዱ አንዳንዶቹ መንገዶች አደገኛና በመጥፎ ሁኔታ ላይ የሚገኙ መሆናቸው ሁኔታውን አስቸጋሪ እንዳደረገው ይገልጻሉ። ከወንዙ ወዲህ የሚኖሩ ህጻናት ወንዙን ተሻግረው ወዳለ ሩቅ ትምህርት ቤት ለመማር ይገድዳሉ። አንዱ ችግር ከፍተኛ ዝናብ ወቅት የሆነ ጊዜ ወንዙ ሞልቶ አንድ መኪና በጎርፍ ተወስዶ ነበረ። በዚህ አካባቢ ያሉ ብዙ ወላጆችን አነጋግሬአለሁ። ሁሉም ልጆቻቸውን ከዚህ ወንዝ ማሻገር ከባድና አደገኛ መሆኑን የሚናገሩት በዚህ ምክንያት ከወንዙ ባሻገር የሚኖሩ ዘመዶቻቸውና ጓደኞቻቸውን ልጆቻቸው እነሱ ጋር ሆነው እንዲማሩ ይጠይቃሉ። በሌላ መንደር የሚኖሩ እና በመማር ማስተማር ስርዓቱ የተማረሩ ሌላ ርዕሰ መምህር ትምህርት ቤቶች ህጻናትን ማመላለሻ አውቶቡሶችን ለማግኘት የሚገጥማቸውን ችግር ያስረዳሉ። ለሚዲያ መረጃ ለመስጠት ስልጣን የለኝም በማለት ስማቸው እንዳይጠቀስ የጠየቁት እኚሁ ርዕሰ መምህር ስልሳ አምስት ተማሪዎችን ብቻ ማጓጓዝ የሚችለው የትምህርት ቤቱ አውቶቡስ በመሙላቱ የተደፈሩና የተዘረፉ ወጣት ልጃገረዶች በትምህርት ቤታቸው ውስጥ እንደሚገኙም ያስረዳሉ። የሚያስተዳድሩት ትምህርት ቤት ከአራት መቶ በላይ ተማሪዎችን ለማጓጓዝ ያሉት ሁለት አውቶቡሶች ብቻ ናቸው። ንጋባንጉት ማየት ራቨል ምን ኪሎ አንድ ልጅ ሁለት ወይም ሶስት ኪሎ ሜትር ቢጓዝ ተቀባይነት ያለው ርቀት ነው። ከሶስት ኪሎ ሜትር ከበለጠ ግን ትምህርት ቤቱ የሚደርሰው ደክሞትና አልቦት ነው። አውቶቡስ ኖሮም ስለሚሞላ መሳፈር የማይችሉ ልጆች አሉ። ስለዚህ ትምህርት ቤት ለመድረስ ሀያ ኪሎ ሜትር በግራቸው መጓዝ አለባቸው። አንዳንዶቹ እንደውም አውቶቡስ መሳፈር ካልቻሉ ከትምህርት ቤት ይቀራሉ። ወደ ትምህርት ቤት ሲጓዙ መንገድ ላይ ወንጀለኞችም ያጋጥሟቸዋል። አውቶቡስ ሞልቶ መሳፈር ባለመቻላቸው ምክንያት በጣም ብዙ ልጃገረዶች መንገድ ላይ ተይዘው የተደፈሩ አሉ። እንደ አውሮፓያን አቆጣጠር በ2022 ፓንጎላ በተሰኘች ከተማ ውስጥ ከአቅም በላይ ተማሪዎችን የጫና አውቶብስ ከጭነት መኪና ጋር በመጋጨቱ በርካታ ልጆች ሞተዋል። በኦቡሴ ትምህርት ቤት የተማሪዎች መማክርት ቡድን ሊቀመንበር ሆኖ የሚያገለግለው ዱሚሳኔ ዛይቢዩ እንደሚለው ወላጆችም ወደ ስራቸው ለመሄድ ረጅም ጉዞ ስለሚጠበቃቸው እና በስራ ላይም ረጅም ጊዜ ስለሚያጠፉ ልጆቻቸውን ወደ ትምህርት ቤት መውሰድ አይችሉም። ለልጆቻቸው የግል ማጓጓዣ ማግኘት የቻሉ ወላጆች እንኳን መኪናዎቹ ቤታቸው ድረስ መቅረብ አይችሉም። ስለዚህ ወላጆች ልጆቻቸውን ለመኪና የሚመች መንገድ ድረስ መውሰድ አለባቸው። ብዙዎቹ ወላጆች ግን ልጆቻቸውን ይዘው ለመሄድ ጊዜ የላቸውም። እዚህ አካባቢ ያሉ መንገዶች ለመንቀሳቀስ እጅግ በጣም አስቸጋሪ ናቸው። ባያንዳሉ ጉዋና በኡቡሲ ትምህርት ቤት የሚማር የዘጠነኛ ክፍል ተማሪ ነው። ወላጆቹ ከትምህርት ቤቱ በሁለት ኪሎ ሜትር ርቀት ላይ የሚገኝ አንድ ዘመዱን እንዲያስጠጋው ለምነው አሁን ከእርሱ ጋር ነው የሚኖረው። ምክንያቱም አስተማሪዎቹ የሚሰጡትን የቤት ስራ ለመስራትም ሆነ ለማጥናት በቂ ጊዜ አልነበረውም። አስተማሪዎችም በሰዓቱ የማይደርሱ ተማሪዎችን ከክፍል ያባረራሉ። ከወላጆች ጋር የምኖረው ኑሮ እና አሁን ዚ የምንኖረው አንድ አይደለም። አንዱ በጣም የሚቸገርበት ነገር የቤት ስራዎችን በጊዜ ሰርቼ ያለመጨረሴ ነው። አንዳንድ ጊዜ ደግሞ ትምህርት ቤት አርፍጄ ስለምደርስ አስተማሪዎችም አያስገቡኝም። ሌሎቹ ተማሪዎች በጊዜ ደርሰው ትምህርት ስለጀመሩ ትረብሻቸዋለ ይላሉ። አሁን ግን እዚህ ከዘመድ ጋር ሆኜ ስማር በጊዜ ደርሳለሁ። በሁሉም የትምህርት ክፍለ ጊዜም እሳተፋለሁ። ትምህርት ለሁሉም የተሰኘው ለትርፍ ያልተቋቋመ ድርጅት እነዚህ ልጆች በየቀኑ መሰናክሎች እንደሚገጥማቸው ይገልጻል። ተቋሙ እንደ አውሮፓን አቆጣጠር በ2014 የተቋቋመው ተማሪዎች ወደ ትምህርት ቤት ለመድረስ ከሁለት ሰዓት በላይ ስለሚያደርጉት ጉዞዎች ቢጽፉም የሚሰማቸው በማጣታቸው መሆኑን የድርጅቱ የመብት አቀንቃኝ ቴቦሆ ሽሼን ይገልጻል። የደህንነት ችግር፣ ድካምና ንጽህና አጠባበቅ ተማሪዎች ላይ ተጽዕኖ ከሚያሳድሩ ምክንያቶች መካከል መሆናቸውንም ያሰምርበታል። በኳዛሉ ናታል ውስጥ የሚኖር ወላጅ ማለት ልጁ ወደ ትምህርት ቤት በመሄዱ ምክንያት በየሰዓቱና በየደቂቃው የሚጨነቅ ማለት ነው። ስለዚህ በዚህ ዙሪያ ወላጆች እና የተማሪ መማክርት ቡድኖች መወያየት እንዲጀምሩ ነው ጥሪ የምናደርገው። ይህን አይነቱ የመማር ማስተማር ሂደት የተለመደ ሁኔታ አድርገን ተቀብለን መኖር የለብንም። በቅርብ ጊዜ የወጡ የመንግስት መረጃዎች እንደሚያሳዩት በኮዋዙሉ ናታል ግዛት ውስጥ ከሚገኙ ትምህርት ቤቶች ውስጥ 1148 የሚሆኑት የተማሪዎች ማመላለሻ አውቶቡሶች ለማግኘት በተጠባባቂ ዝርዝር ውስጥ ይገኛሉ የኮዋዙሉ ናታል ትምህርት ቢሮ በጉዳዩ ላይ አስተያየት እንዲሰጥ ተጠይቆ ፈቃደኛ አልሆነም በአሶሴትድ ፕሬስ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ ስመኝ ሸቆየን ለቀደመው ዘገባ አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፈውን የረቡዕ ምሽት ስርጭታችን ነው። ቀጣዩ ዘገባ ደግሞ ወደ ኬንያ ይወስደናል። በኬንያ ትልቁ የፍልሰተኞች ካምፕ ውስጥ የምትገኘው ብቸኛ ሴት ሾፌር ባታላ አሊ በሴቶች ላይ በማህበረሰቡ የተጣለውን እንቅፋት ችላ ብላ በኬንያ በሚገኘው ትልቁ ዳዳብ የፍልሰተኞች ካምፕ በሹፌርነት በማገልገል ላይ ትገኛለች። የቪኦኤው አህመድ ሁሴንም ባቱላን አግኝቶ የሚከተለውን ዘገባ ልኳል። እንግዲህ ወልዴ ያስደምጠናል። ባቱላ አሊ ጋሪሳ አውራጃ በሚገኘው ዳዳብ የፍልሰተኞች ካምፕ ስራዋን የምትጀምረው በማለዳ ነው። በሹፌርነት ላለፉት 22 ዓመታት አገልግላለች። ባቱላሊ በማንኛውም የሥራ ቀን በሆስፒታል የሚገኙ ነፍሰ ጥሮችን ስትረዳ ወይም በመኖሪያቸውና ሌሎችም አካባቢዎች የሚገኙና በተመጣጠነ ምግብ ጦት የተጎዱ ሕፃናትን ወይም ታዳጊዎችን ስትረዳ ትስተዋላለች። እርሷ እንደምትለው ኃላፊነቷ መኪና ከማሽከርከርም በላይ ነው። ከሀገር ዴር ፍልሰተኞች መጠለያ ወደ ጋሪሳ አውራጃ ስነዳ ነርስ ዤ ነው የምጓዘው። ምክንያቱም ነፍሰ ጡሯ የምትወልድ ከሆነ ጓንቴን አጥልቅ ይረዳለው። የተወለደውን ሕፃን ዤ አልጋውን አጸዳለታለው ካረጋጋሁት በኋላ ወደ ሆስፒታል እንዳለው። ባቱላ አሊ ላለፉት አራት ዓመታት ኢንተርናሽናል ሬስኪ ኮሚቲ ለተሰኘ የረድኤት ድርጅት ሰርታለች። በዚህ ሥራውም በፍልሰተኛ ካምፑ የሚገኙ በሺህ የሚቆጠሩ ሰዎች ንረድታለች። በአቱ ላአሊ እንደምትለው ሹፌርነት ለወንዶች ብቻ ነው የሚለውን እምነትና ሌሎችም ማኅበረሰቡ ከደቀናቸው እንቅፋቶች ጋር ታግላለች። እነዚህ እንቅፋቶች ግን ይበልጥ እንድትበረታ እንዳደረጋት ትናገራለች። በርካታ ተግዳሮቶች ገጥሞኛል። ሙስሊም ያልሆኑ መሐንዲሶችን አመላልስ ነበር። ሰዎች ያንገላቱኝና ይሰድቡኝ ነበር። ሴተኛ ዳሪ እያሉ ድንጋይ የወረውሩብኝ ነበር። ግን ለእነርሱ አልተንበረከኩም። ስራዬን መስራት ቀጠልኩ። ለባቱላ አሊ ትልቁ ፈተና የመጣው ከቤቷ ነበር። የተዳራ ጓሯ የሾፌርነት ስራዋን አያከብርም ነበር። ስራውን እንድለቅ ይደበድቡኝና ይሰድቡኝ ነበር ግን ይሻላልኩም ወደ ስራ ባቀናው ቁጥር ሴተኛ ዳሪ እያሉ ይሰድዊ ነበር እስከምንፋታ ድረስ። ያም ሆኖ እርሷ እንደምትለው በአምቡላንስ ሹፌርነት በመስራቷና የሰባት ልጆች እናት በመሆኗ ደስተኛ ነች። በስራዬ በጣም ደስተኛ ነኝ። ልጆቼን አሳድጌበታለው። ከስራው በማገኘው ገቢ እነሱንም ሆነ ራሴን አስተምሬበታለው። ባቱላ አሊ በዚህ አታቆምም። የወደፊት እቅዷ በነርስነት በመሰልጠን ሕይወት አድን የሆነውን ሙያዋን ማሻሻል ነው። እንግዲህ ወልዴ እናመሰግናለን። ቀጣዩ ዘገባ ደግሞ ወደ ዩናይትድ ስቴትስ ይመልሰናል። ቀጣዩ ዘገባ ህጋዊ ሰነድ የሌላቸውን ስደተኞች ለማገዝ እየጣሩ ስለሚገኙ ወጣት የህክምና ባለሙያዎች ይነግረናል። ኤደን ገረመው ታሰማናለች። በቺካጎ የሚገኘው የበጎ ፈቃደኛ ዶክተሮች ቡድን እየጨመረ ለመጣው የስደተኞች ቁጥር የጎዳና ላይ ህክምና በመስጠት ቅዳሜያቸውን ያሳልፋሉ። ሰራ እስኩዴሮ የህክምና ተማሪ ናት። ዛሬ እዚህ ብዙ የህክምና ተማሪዎችና ሐኪሞች አሉን። ብዙ የጤና ምዘናዎችም እየሰራ እንገኛለን። ተማሪዎቹ በቅድሚያ በስፓኒሽ ቋንቋ ለስደተኞቹ እንኳን ደህና መጣችሁ በማለት አቀባበል የሚያደርጉ ሲሆን የህክምና አገልግሎቶችንም ተደራሽ እንዲሆን ያደርጋሉ። ሰራ በአንድ ቀን ከሶስት እስከ አራት መቶ የሚደርሱ ሰዎችን እንደሚያክሙ ትገልጻለች። በአሁኑ ሰዓት ወደ አሜሪካ እየገቡ ያሉት ሰዎች በጣም ወጣትና ጤናማ ናቸው። ስለዚህ አብዛኞቹ የምናያቸው የጤና ችግሮች ረጅም ጊዜ በስደት ላይ ከመቆየት የመጡ ናቸው። በአብዛኛው በስልጠናና በትምህርት ላይ ያሉ የህክምና ተማሪዎች ስደተኞቹ በቅድሚያው እንደመጡ ወደሚያርፉባቸው ፖሊስ ጣቢያዎች በመሄድ አስፈላጊ የሆኑ ጸረ ባክቴሪያ መድኃኒቶችና ቅድመ ወሊድ ቫይታሚኖችን ያከፋፍላሉ። በጉዞአቸው ላይ አፈና፣ ቅሚያ እንዲሁም የተለያዩ ጸቦችን ያስተናግዳሉ። አንዳንድ ሰዎች የሚጠቀሟቸው የጉዞ አማራጮች ደህንነታቸውን ያልተጠበቁና አደገኛ ናቸው። ሰዎች በባቡር አናት ላይ ተቀምጠው በአውቶቡስና በጭነት መኪናዎች ጀርባ ላይ በመሆን ነው የሚመጡት። ከዚህ በተጨማሪም ሌሎች ከበድ ያሉ ጉዳዮች መኖራቸውንም ይገመግማሉ። ካርላ ካስትሮ ስደተኛ ናት። ስደተኞች በመሆናችን ድንገተኛ ሕክምና ወጪን መቋቋም አንችልም። ካርላ በተጨማሪም ሐኪሞቹ በመንገድ ላይና በምግብ እጥረት ለተጎዱ ስደተኞች የሚሰጧቸው ድጋፎች መሰረታዊ መሆናቸውንም ገልጻለች። ሮበን ሳንቶስ እዚህ የበጎ ፍቃድ አገልግሎት ላይ የሚሳተፍ የሕክምና ተማሪ ነው። እንደሚመስለኝ ከጀ የጀመራቸው የቆየና በሽታው የተባባሰባቸው ሰዎችንም የምናገኝ ይመስለኛል። ሩብን የስደተኞቹ ሁኔታ በአየር ጸባዩ የተነሳ አስከፊ ደረጃ ላይ እየደረሰን ይላል። አስከፊ ሁኔታዎች አሉ። ባላቸው የተመጠነ ምግብ ላይ ቅዝቃዜው ሰውነታቸውን ይጎዳዋል። ሳራ የዚህ በጎ ፈቃድ አገልግሎት በጀት በቺካጎ ከተማ ካሉ መልካም ሰዎች የተሰባሰበ እንጂ የመንግስት ድጋፍ ያልታከለበት መሆኑንም ትገልጻለች። ከዚህ በተጨማሪም ከስደተኛ ቤተሰብ መውጣቷ በበጎ ፈቃድ አገልግሎቱ ላይ ተሳታፊ እንድትሆን ምክንያት ሆኗታል። አባቴ የፔሮ ስደተኛ ነው። እሱ ብቻውን እዚህ ሆኖ ቢታመምና እንክብካቤ ቢፈልግ ኖሮ ሰው እንዲኖር እፈልጋለሁ። ሳራ አያይዛም የጤና አገልግሎት መሰረታዊ ከሆኑ የሰብአዊ መብቶች አካል አንዱ ነው ትላለች። የሕክምና አገልግሎት እየሰጠን እንገኛለን። ዛሬ እዚህ የምንገኝበት ምክንያት ይኸው ነው። እናም የጤና ጥበቃ አገልግሎት የሰብአዊ መብት አንዱ አካል ነው። እነዚህ የተማሪ ዶክተሮች፣ ነርሶችና የሕክምና ረዳቶች በሀገሪቱ ሶስተኛው ትልቅ ከተማ በሆነው በቺካጎ ውስጥ ያለውን የድንገተኛ ጤና ምላሽ ክፍተት በመሙላት ግንባር ቀደም ናቸው። ለአሶሽትድ ፕሬስ ዘገባ አይደንገረመው የአሜሪካ ድምፅ የሚተላለፈው ስርጭት ቀጥሏል። በመቀጠል ደግሞ በቅርቡ ከሚከበረው የአሜሪካውያኑ የምስጋና የመስጋና በዓል ጋር በተገናኘ ደረጀ ደስታ ያጠናቀረው አጭር ዘገባ አለ። እሱን ሰምተን እንመለሳለን። ይህ የመጀመሪያው የምስጋና ቀን የተካሄደበት ፕሊማውዝ ማሳቹሴትስ ነው። ከዚህ ጥቂት ኪሎ ሜትሮች ወጣ ብሎ የሚገኝ ለጎብኚዎች እንዲሆን ተደርጎ እንደገና የተዘጋጀ የጉዞና የምስጋና ቀን ልምድ የሚከወንበት ሕያው የታሪክ ሙዚየም አለ። ማልካ ቤንጃሚን በፕሊሞት ፓትዌስክ ሙዚየሞች የቅኝ ግዛት ትርጓሜ ዳይሬክተር ናቸው። ለመዘጋጀት ብዙ ምግብ ማብሰል አለብኝ። ምክንያቱም ወንዶቹ ተርኪ፣ ዳክዬዎችና ዝይዎችን አምጥተዋል። ዋምፓ ነጎች የመጀመሪያውን የምዝጋና ቀን ገበታን ከእንግሊዝ ቀኝ ገዢዎች ጋር የተጋሩት የአገሬውን ተወላጆች ይወክላሉ። ሙዚየሙን በበላይነት የሚቆጣጠሩት የዋምፓኖአግ ነገድ አባል የሆኑት መሊሳ ኮስታ ስለ ነገዳቸው እንዲህ ይላሉ ዋምፓኖአግ ሰዎች አሁንም እዚያ አሉ። የዋምፓና ዋክ ሰዎች እንደ ቀደሙት ወይም ደግሞ የድሮ ሀገሬው ተወላጆች እንኳን ሆኖ ታሪክ ውስጥ ብቻ እንዳይቀሩ ፈልጋለሁ። ነገር ግን ዛሬም እየኖሩ ዘመኑን እየዋጁ አሁንም አሁንም ህዝቡ እንዲያስተምሩ ፈልጋለሁ። የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግ እንዳሉት የመጀመሪያው የምስጋና ቀን በጋራ መከባበር ተመስርቶ የተከበረ ነበር እንደ ኤሮፓውያን አቆጣጠር በ16 መጨረሻው የበልግ ወቅት በፕሊማውዝ የተከሰተው ነገር ከፍተኛው የዲፕሎማሲ ደረጃ ነበር። ዛሬ በአቅራቢያው ትንሽ ቦታ የያዙት የዋምፓ ነጎች ከረጅም ስፍራ ተጉዘው ወደ አካባቢው ከመጡት ጋር ህብረት ፈጥረዋል። አዲስ መጪዎቹ ሰብል እንዴት እንደሚያበቅሉና ከመሬቱ ጋር እንዲኖሩ በማስተማር ከሁለተኛው ከባድ ክረምት እንዲተርፉ ረድተዋቸዋል። የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግ በታሪኩ ላይ ጥርጣሬ ሊገባን አይገባም ይላሉ። we should not be projecting any kind of distrust animus በዚያ ክስተት ላይ ማንኛውንም አይነት አለመተማመንን ማሳየት የለብንም። ሁለቱ ወገኖች ማዕዱን እንዴት በጋራ እንደተካፈሉ ግልጽ አይደለም። የነገድና ዜግነት አስተማሪ ፓውላ ፒተርስ እንደሚሉት ወደ አካባቢው የተጓዙት መጤዎች መጀመሪያ ጠመንጃ እንደተኮሱና የዋምፓ ኦነግ ሰዎች ሁኔታውን ለማጣራት እንደወጡ ይናገራሉ። የማሽፔ ነገድ አባል ፓውላ ፒተርስ ይህን ሲያስረዱ የተወሰነ ጊዜ ላይ ይህ ስጋት አይደለም። የምህሩን ወቅት እያከበሩ ነው። ከዚያስ ምን ሆነ? አሁን ይኸው ሁላችንም እዚህ ነን። ስለዚህ ሁላችንም ልንበላ ነው። የታሪክ ተመራማሪዎችና ሌሎች በሦስቱ ቀን ድግስ ወቅት ስለተበላው ነገር ያላቸውን ግምት ይሰጣሉ። የማሽፔ ነገድ አባል ፓውላ ፒተርስ ይህን ሲገልጹ የዋምፓኖአግ ሰዎች ወደዚያ በመሄድ ተርኪ ወይም ደግሞ ተርኪ ያልሆነ የወፍ ዝርያ አግኝተዋል። አንዳንዶቹም ክራምቤሪ የተባለውን ፍሬ አግኝተው ይሆናል። ምክንያቱም የወቅቱ ፍሬ እሱ ነው። የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግም የባህር ምግብ ሼልፊሽም እንዲሁ ነበረ፣ አሳም ነበረ ሲሉ ተናግረዋል። የማሽፔ ነገድ አባል ፓውላ ፒተርስ አጋዘን እንደነበረም እናውቃለን ብለዋል። አከራካሪ ያልሆነው የግርግርና የጥፋት ታሪክ መኖሩ ነው። አሜሪካውያኑ፣ የአገሬው ተወላጆች፣ ሌሎች ተጨማሪ የነጭ ቅኝ ገዢዎች በአንድ ጊዜ በመጡበት ወቅት ብዙ መከራ ደርሶባቸዋል። የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግም ይህንን ይገልጻሉ። መሬታቸውን ይፈልጋሉ። ከዛ መሬት እንዲወገዱ ይፈልጋሉ። ከዚያም ነገሩን ካድናቆት ወደ ማላገጫና መሳለቂያ ሲቀይሩ ታያላችሁ። አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግደው ሀብታሙ ስዩም፣ በቅንብሩ ኤልያስ አስማረ አብረናችሁ ነበርን። የነገሰው የበለን መልካም ምሽት